The Voice of America. ኢትዮጵያ መከላከያ ኃይል በሶስት ምዕራፎች ከፍሎ የጀመረውን ዘመቻ ወደ ማጠናቀቁ መሆኑን በመጥቀስ የህወሓት መሪዎች እጃቸውን እንዲሰጡ የሚያሳስብ መልእክት ጠቅላይ ሚኒስትር አብይ አህመድ ትላንት አውጥተዋል። የህወሓት መሪዎች ግን መልእክቱን እያጣጣሉት ነው። በሌላ በኩል ደግሞ የጠቅላይ ሚኒስትሩን ማሳሰቢያ የሚኮንኑና የሚደግፉ በየበኩላቸው ዩናይትድ ስቴትስ ውስጥ የሚኖሩ ትውልደ ኢትዮጵያ ሁኔታዎችን ዓለም አቀፉ ማህበረሰብ እንዲገነዘብ ለማድረግ እንጥራለን እያሉ በመንቀሳቀስ ላይ ናቸው። ዝርዝሩን ሰለሞን አባተ ያቀርበዋል። ትግራይ ክልል ውስጥ የጀመርነው ህግን የማስከበር እርምጃ ሁለተኛ ምዕራፍ ተጠናቋል ብሎ ይጀምራል የጠቅላይ ሚኒስትሩ መልእክት። ባለፉት ሁለት ምዕራፎች ሰራዊቱ ፈጽሞታል ያሉትን ተግባርና የህወሀት መሪዎች አድርሰዋቸዋል ያሏቸውን በዝርዝር ያሰፈረው የጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ሶስተኛውና የመጨረሻው ያሉት ምዕራፍ በመቀሌ የሚካሄድና የህወሀትን መሪዎች ለህግ የማቅረብ ከፍተኛ ጥበብ፣ ጥንቃቄና ትዕግስትን የሚጠይቅ መሆኑን አመልክተዋል። ሕወሓት መቀሌ ከተማ ውስጥ የሃይማኖት ተቋማትን፣ ሆቴሎችን፣ የመንግሥት ተቋማትን፣ የሕዝብ መኖሪያ መንደሮችን፣ ትምህርት ቤቶችን፣ ቅርሳቅርሶችንና መካነ መቃብሮችን ሳይቀር እንደ ምሽግ ተጠቅሞባቸዋል ይላል የጠቅላይ ሚኒስትሩ የጽሑፍ መልእክት። የመቀሌ ከተማ ነዋሪዎች ከሰራዊቱ ጎን እንዲቆሙ ጠቅላይ ሚኒስትሩ ጠይቀው፣ ለጥቂት ስግብግብ ጁንታዎች ሲባል አንድም ሰው መሞት አንዲትም ንብረት መውደም የለበትም ብለዋል። የትግራይ ልዩ ኃይልና ሚሊሻ አባላትም እጃቸውን እንዲሰጡ አሳስበዋል። የጁንታው አባላት ይላሉ ጠቅላይ ሚኒስትሩ በመቀጠል የጥፋት ጉዞአችሁ ጀንበሯ እየጠለቀች መሆኑን አምናችሁ ከማትወጡበት ቅርቃር ውስጥ መግባታችሁን ተገንዝባችሁ በቀጣይ ሰባ ሁለት ሰዓታት ውስጥ እጃችሁን በሰላም እንድትሰጡ እንጠይቃችኋለን። ይህንን ጥሪ የመጨረሻ ብለውታል ጠቅላይ ሚኒስትር አብይ አህመድ። ቀያቸውን ጥለው ወደ ተለያዩ አካባቢዎች የሸሹትን ለመመለስ የተፈናቀሉትን ለማቋቋም መሠረተ ልማቶችን ለመጠገን በተቆጣጠሯቸው አካባቢዎችም ሰው ወደ መደበኛ ህይወቱ እንዲመለስ ዝግጅት ማድረጋቸውን አመልክተው ኢትዮጵያውያን ከጎናቸው እንዲቆሙ ጠይቀዋል። በሌላ በኩል ግን ዛሬ በትግራይ ቴሌቪዥን ቀርበው የተናገሩት የክልሉና የህወሀት መሪ ዶክተር ደብረ ጽዮን ገብረ ሚካኤል የጠቅላይ ሚኒስትሩን መልእክት ማለቂያ የሌለው የሰባ ሁለት ሰዓታት ማስጠንቀቂያ ብለውታል። የተራዘመውም በጽናት ስለመከትናቸው ነው። ፍላጎታቸው በተሰጡት ሰዓታት ማለቅ እንዳይችል ያደረገው ጽኑ መከታችን ነው። የእኛ ፍላጎት የጊዜ ማጠርና መርዘም ሳይሆን ሙሉ ድል ማድረግ ነው ብለዋል። በትናንትናው ዕለት በሦስት ግንባሮች ለየት ያሉ ያሏቸው ክንዋኔዎች መፈጸማቸውን ተናግረው የውጊያ አቅማችን ከቀን ወደ ቀን መልክ እየያዘ መምጣቱን ያሳየን ነበር ብለዋል ዶክተር ደብረጽዮን። ይህ በእንዲህ እንዳለ የሁማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር ለቲሻ ቤደር ትናንት ባወጡት ትዊት ጥቅስ የትግራይ ዋና ከተማ ነዋሪዎች ራሳቸውን የማያወጡ ከሆነ በከባድ መሳሪያ እንደሚደበደቡ የኢትዮጵያ ወታደራዊ ቃል አቀባይ ዝተዋል። አንድን ሙሉ ከተማ እንደ ወታደራዊ ኢላማ መውሰድ ሕገወጥ ብቻ ሳይሆን ጅምላ ቅጣት እንደ መፈጸም ይቆጠራል። የጥቅስ መጨረሻ ሲሉ አስፍረዋል። ለቤደር ትዊት አጭር ምላሽ ያሰፈሩት የዩናይትድ ስቴትስ የቀድሞ የብሔራዊ ጸጥታ አማካሪ ሱዛን ራይስ ደግሞ ጥቅስ በሌላ ቃላት የጦር ወንጀል ነው የጥቅስ መጨረሻ ብለዋል። ይህ የሁለቱ ምልልስ ትዊተር ላይ ሰፊ የግራና ቀኝ ንግግሮችንና ንትርኮችን ቀስቅሷል። ሁለቱንም አነጋግረን በሌላ ዘገባ ለመመለስ እንጥራለን። ይህ በእንዲህ እንዳለ ግን የዩናይትድ ስቴትስ ነዋሪ የሆኑ ትውልደ ኢትዮጵያ አክቲቪስቶች በሁለቱም ወገን ሆነው አስተያየቶቻቸውን እየሰጡና እንቅስቃሴዎችን እያደረጉ ነው። በቅድሚያ የአቶ የማነን ሀሳብ ላሰማችሁ። የማነ አለፎ እባላለሁ። እዚህ ሜሪላንድ ዩናይትድ ስቴትስ ውስጥ ነው የምኖረው። አንድ ከፖለቲካና ከሃይማኖት ነፃ የሆነ ድርጅት አለን። ትግራይ ህዝብ ደህንነትና ፍትህ በተመለከተ የዲፕሎማሲ የአድቮኬሲ ስራ የሚሰራ ድርጅት ነው። በስራ አስፈጻሚነት የምሰራ ሰው ነኝ። ይሄ የሰባ ሁለት ሰዓታት ዴድላይን ይሄ ለመጀመሪያ ጊዜ አይደለም። ባለፈውም እንደዚህ ተብሎ ነበር። እኔ እስከሚገባ ድረስ ይሄ በጭራሽ መሰረት ያለውና በእውነታ ላይ መሬት ላይ ባለው እውነታ ላይ የተመሰረተ አይደለም። ስለዚህ ሲጀመር ይሄ አብይ አህመድ በትግራይ ህዝብ ላይ አውጆት ያለው ጦርነት የተወሰኑ ግለሰቦች ወይም ደግሞ እሳቸው እንደሚሉት ወንጀለኞች የመያዝ አጀንዳ ያለው ሳይሆን የትግራይ ህዝብን የመውረር የማንበርከክና የመደምሰስ የትግራይን ህዝብ አንገት ለማስደፋት የሚደረግ ከውጭ ኃይሎች ከውጭ ሀገራትን ጭምር ኤርትራ መንግስት ሙሉ አቅም የሚሳተፍበትና የውጭ ኃይል እንደና ዩናይትድ አረብ ኤምሬትስ ድሮን ተጠቅመው ሶስት እና አራት የአማራ ክልል ደግሞ አጠቃላይ ኃይሉ ከሶስትና እና ከአራት ግንባር እየተደረገ ያለው የትግራይ ህዝብ እንደ ህዝብ የማጥፋት ባህሉን ታሪኩን ቋንቋውን እሴቶችንና አሳሰቦችን እንደ ህዝብ ለማጥፋት እየተደረገ ያለ ወረራ ነው ብለን ነው እኛ የምናስበው። ስለዚህ ይሄ ተቀባይነት የለውም። የትግራይ ህዝብ እስከ መጨረሻ ድረስ ይፋለማል፣ ይዋጋል። ምክንያቱም ይሄ የህልውና ጉዳይ ነው። ይሄ ዘር የማጽዳት ጀኖሳይድ ሊባል የሚችል አይነት ከፍተኛ አደገኛ የሆነ ኃላፊነት የጎደለው ስራ ነው። ጠቅላይ ሚኒስትር አሁን እንኳን የጠቅላይ ሚኒስትር ብዬ ልጥራውን በጣም ይከብደኛል። አብይ አህመድ እየፈጸመ ያለው ወንጀል እጅግ በጣም ተቀባይነት የሌለው የአገር ክህደት እየፈጸመ ያለ ሰው ነው። ስለዚህ እኛ ይሄ በጭራሽ ትጉም የምንሰጠው ነገር አይደለም። ይልቁንም የትግራይ ህዝብ በየግንባሩ እያሸነፈ እንዳለ ነው የምናውቀው። በመጨረሻም የትግራይ ህዝብ አሸንፎ እንደሚወጣ እኔ ቅንጣት ጥርጥር የለኝም። አቶ የማነ የጠቀሷቸው የውጭ ኃይሎች ጦርነት ውስጥ ስለመኖራቸው ቪኦኤ ለጊዜው የተጨበጠ ማስረጃ የለውም። በሌላ በኩል ደግሞ አቶ ከባዱ የኢትዮጵያን መንግሥት አቋምና እርምጃ ይደግፋሉ። ከባዱ ሙሉቀን በላቸው እባላለሁ። እዚህ ዋሽንግተን ዲሲ አካባቢ ቨርጂኒያ የምኖር ኢትዮጵያዊ አሜሪካዊ ነኝ። በተቻለ መጠን የአገሬን ጉዳይ እየተከታተልኩ ትክክለኛውን ነገር እዚህ አሜሪካ ላሉ ባለሥልጣናት ለማሳወቅ እና እንዲሁም ለፍትሕ እና ለነጻነት የሚደረጉ ትግሎችን ለመርዳት የአቅሜ ንጥራ ይሄ ጥሩ እርምጃ ነው፣ ጥንቃቄ የተሞላበት በተለይ ለምስኪኑ ሁልጊዜም ተጠቂ ለሚሆነው ጉዳተኛ ለሚሆነው ሕዝብ በዚህ ወቅት መቀሌ ውስጥ ለሚኖረው ሕዝብ ትልቅ ኃላፊነት የተሰማው ውሳኔ ነው የሰጡት ብዬ ነው የማስበው እና ከአንድም ሁለት ጊዜ ነው ይሄ የሰባ ሁለት ሰዓት ማሳሰቢያ የተሰጠው። በዚህ አጋጣሚ ተጠቅመው ንጹሐን ዜጎች ራሳቸውን የማይጎዱበትን መንገድ መፈለግ ሲችሉ ቦታውን እየለቀቁ እንዲወጡ ሳይችሉ ግን በየቤታቸው እንዲቀመጡ የተጠየቀው ይሄ መም እንግዲህ ኃላፊነት የተሞላው ውሳኔ ነው ብዬ የማስበው። እንደ በዚሁ አጋጣሚ የግሌን ደግሞ ለቲፒኤልኤፍ ወይም ለህወሓት መሪዎች የግሌን መልዕክት ማስተላለፍ ብችል አንዳንድ ጊዜ እንኳን እነሱ የያዙትን መጥፎ ዓላማ የተሳሳተ አለማ ይቅርና ትክክለኛ ዓላማ የያዙ ሰዎችም እንኳን ዓላማቸውን ወደፊት ለማስኬድ ሁል ጊዜ በጦርነት ሁል ጊዜ በመሳሪያ ላይ ይሆን ይችላል። በዓለማችን ላይ ትላልቅ ለውጦች በሰላማዊ መንገድ ተገኝተዋል። ይህን ሳውዝ አፍሪካ የተሰማ እንደላን ታሪክ ማይቻል አጓጉል ጀብደኝነት፣ ግደለሽነት፣ ለህዝብ ደንተኝነት ይዘው ሰላማዊ ህዝብን ከሚያስጨርሱ ታሪካዊ ጠባሳም ደግሞ ከሚጥሉ ሀገራችን ውስጥ እንደዚህ አይነት ልቅት እንዲካሄድ አድርገው እጃቸውን ሰጥተው እስር ቤት ውስጥ ሆነው ዓላማቸው ማስተላለፍ ወይም መቀጠል የሚችሉበት መንገድ እንደ አማራጭ ቢያዩት እንኳን አትሊስት አትሊስት የመጨረሻ ትንሿን ሰብአዊ የተከተለ ውሳኔ ወሰኑ ማለት ነው እና ይህንን እንደው እንደ ኢትዮጵያዊ ምንም አይነት ሀገሬ ውስጥ በታሪክ ጥቁር ጠባሳ ተጥሎ እንዳያልፍ ለማድረግ የግል የሚያስጨንቀኝ ነገር ስለሆነ ይህንን መልእክት ለማስተላለፍ ለነሱ እፈልጋለሁ። ጠቅላይ ሚኒስትሩ የሰጡት የሰባ ሁለት ሰዓታት የጊዜ ገደብ የሚጠናቀቀው ነገ ሲሆን፣ ውጊያው እንደቀጠለ መሆኑ ይሰማል። ሁለቱም ወገኖች በተቃራኒው ጦርና ይዞታዎች ላይ ጉዳት ማድረሳቸውን እየተናገሩ ነው።